ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? የእሮብ ምሽት ሚያዝያ 19 2014 ዓ ም የጋቢና ቪኦኤ መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስታውቃችሁ። የዩኒቨርስቲ መግቢያ ፈተና ወስደው ማለፊያ ውጤት ያላመጡ ተማሪዎች እንደገና እንዲፈተኑ ትምህርት ሚኒስቴር ያሳለፈው ውሳኔ እኛን ያላገናዘበና ፍትሐዊነት የሚጎድለው ነው ሲሉ የኮንሶና የአማሮ ልዩ ወረዳ ተፈታኝ ተማሪዎች ቅሬታቸውን አቅርበዋል። አሁን ጥያቄያችን በዞናችን ደረጃ አሁን የተፈተኑ ተማሪዎች መደበኛ መቶ አራት ተማሪ ነው ይ መደበኛ ደግሞ መቶ አንድ ተማሪ ነበር። ሁሉ አንድ ተማሪ ብቻ ነው በጎንጆ መንግስት መደበኛ ያገኘው። በዚህ ዙሪያ በምሽቱ ዘገባ ይኖረናል። በሌላ በኩል ግን የምሽቱን አብዛኛውን ክፍል የሚወስደው በወጣት እናት መሆን በወጣትነት እናት መሆን ያለው ስሜት ምንድን ነው? እናት ስትሆኑ በልጆች ጤናማ አስተዳደግ ዙሪያስ ግርታን የፈጠሩባቸው ጉዳዮች ምን ነበሩ? ልጆቻችሁን በተመለከተስ ለሚኖሯችሁ ጥያቄዎች ማንን አማከራችሁ? በሚለው ዙሪያ በምናደርገው የቀጥታ የስልክ ውይይት ነው። መሰናዶን እየመራው ኤደን ገረመው፣ በምስልና ድምፅ ቅንብሩ ከድምፅ መሀንዲሳችን ንጉሱ ታምሬ እንዲሁም ከመላ የአሜሪካ ድምፅ የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን አብሬያችሁ የምዘልቅ ይሆናል። በድጋሚ አብራችሁ እንድታመሹ በአክብሮት እየጋበዝን ወደ ውይይቱ እንሻገራለን። and be not be away እናትነት እንግዲህ ደስ የሚል ወግ ነው። የብዙዎች ሰዎችም የህይወት አንደኛው ህልምም ወላጅ መሆን ነው። ነገር ግን ልጆች ሲወለዱ የራሳቸው የሆነ የሚሹት ነገር አለ። ህጻናትን ከመመገብ ጀምሮ ስለሚወስዷቸው መድኃኒቶች፣ ክትባቶች፣ ስለጤናቸው፣ ስለውሏቸው ብዙ ጥያቄዎችና ግርታዎች ይፈጠራሉ። ለመሆኑ አዳዲስ እናቶች ለመጀመሪያ ልጃቸው ሲወልዱ ምን አይነት ጉዳዮች አሳሰቧቸው፣ ጥያቄና ግርታን ጫሩባቸው፣ ጥያቄ ሲኖራቸው ማንን አማከሩ? ጤናማ ልጆችን ስለማሳደግ ማወቅ የሚገባቸው ነገሮች ምንድን ናቸው ስንል ዛሬ በአጭሩ እንወያያለን። በዚህ ጉዳይ ላይ እናቶችን በማሰባሰብ በማወያየት ሙያ ምክሮችን እንዲያገኙ የሚረዱ እንግዶችን ነው በምሽቱ የጋበዝኩት። የመጀመሪያዋ እንግዳዬ የእናቶች ወግና የልጆች አስተዳደግ የፌስቡክ ገጽ መስራች ናት። ይህ የፌስቡክ ገጽ ከመቶ ሰባ ሺ በላይ ተከታዮች አሉት። እንግዳዬ ቲና ተስፋዬ ትባላለች። ቲና ተስፋዬ እንደምናመሸሽ። ቲና ተረፈ ይቅርታ፣ መስገን እንዴት አመሻችሁ? እግዚአብሔር ይመስገን። ስምሽን አስተካክላለሁ። ቲና ተረፈ እንኳን ደህና መጣሽ ጥሪያችንን አክብረሽ። ሁለተኛዋ እንግዳይ ደግሞ ወይዘሮ ብሌን ንጉሴ ናት። በተመሳሳይ እሷም እናቶች የሚወያዩበትን መድረክ መፍጠር ችላለች። የጀግኒት ማማ መስራች ናት። ሁለቱም በጋራ አብሮ ነው የሚሰሩት። ጤና ስጥልኝ ብሌን፣ እንደምናመሸሽ። እንደምን አመሸሽ ኤደን። እግዚአብሔር ይመስገን። እንኳን ደህና መጣችሁ ወደ ውይይቱ። ሁለታችሁንም በጣም አመሰግናለሁ። ቲና ካንቺ ልጀምርና እንግዲህ በገጻችሁ ላይ በጣም ብዙ እናቶችን ታወያያላችሁ። የመጀመሪያ ጊዜ እናት የሆኑት ጨምሮ ማለት ነው። በአብዛኛው ከመጀመሪያ ጊዜ እናት ከሆኑ ወጣት እናቶች ምንድን ነው የሚቀርብላችሁ ጥያቄ? እሺ ኤደን አመሰግናለሁ። ያው እንደዚህ ነው ብለን በትንሹ ለማንሳት ያክል ካልሆነ በተለይ አዲስ እናት ሲኮን ብዙ እናቶች ብዙ ጥያቄ ያላቸው ግን እንዲሁ በትንሹ በትንሹ ለማንሳት እኛ ፔጃችን ላይ ከእርግዝና ጊዜ ጀምሮ እስከ ልጆች ራሳቸውን እስከሚችሉ የምንወያየው በተለይ አዲስ እናት ሲሆን፣ ለሁሉም ሰው አዲስ ሲሆን ግርታ እንደሚፈጥረው ሁሉ ሁሉም አዲስ እናት ግርታ ይኖረዋል። ይሄ የታወቀ ነገር ነው እና የመጀመሪያው ጥያቄ ልጄን ጡት አልወጣልኝ፣ እንዴት ጡት ላጧው ነው? ሌላው በቂ የማይመስላቸው ብዙ እናቶች ያጋጥሙናል። ልጆቻቸውን ሲያጠቡ በቂ ስለማይመስላቸው ወደ ፎርሙላ ወተት መሄድ የሚፈልጉ ብዙ እናቶች ያጋጥሙናል። ሌላው ገላቸው ገላ ልጄን እንዴት ልጠብ? በሳምንት ስንት ጊዜ መታጠብ አለበት? ፀሐይ እንዴት ላሙቅ? ክትባት አስፈላጊ ነው አስፈላጊ አይደለም? ከዘልጅ ልጅ አልፋፋለኝ መጥገብ አለመጥገብ ውስጥ እንዴት አውቃለሁኝ? ወይም ደግሞ ከእርግዝና ጋር አብሮ ተያይዞ የሚመጣው አንዳንድ እናቶች ላይ የሚታየው የድህረ ወሊድ ድባቴ ወይም ፖስትፓርተም ዲፕሬሽን የሚያጋጥማቸው ብዙ እናቶች አሉ። እንደዚህ አይነት ተጋጋሚ ተደጋጋሚ ጥያቄዎች ይመጣሉ። ሌላው ከድርቀት ጋር በተያያዘ አክቹዋሊ ድርቀት ማለት አንችልም፣ ግን በተለይ ጦስ የሚያጠባ እናት ልጆቻቸው በየጊዜው ካካ እንዲሉ ይጠብቃሉ። እንደዚያ ነገር በማይፈጠር ሰአት ላይሉ ይችላሉ። በተለይ ጡት ታጠባ እናት ከሆነች ላይሉ ይችላሉ። ሁለት ቀን ሶስት ቀን ሊቆዩ ይችላሉ። ኖርማል ነው እና እንደዚያ በሚፈጠር ሰዓት እናቶች በጣም መጨነቅ፣ በጣም መረበሽ ውስጥ ይገባሉ። ይህም በተደጋጋሚ የሚመጡ ጥያቄዎች ናቸው። ሌላው አለ እድሜያቸው ልጆችን ከመጓጓት የተነሳ ምግብ ለማብላት መፈለግ ላይ አለወራቸው ማለት ነው። ከስድስት ወር በፊት በሶስት ወር ተጨማሪ ምግብ ልጄን ብጀምርለት ምን ችግር አለው? ልጄ ቶሎ እንዲፋፋልኝ እንዲያድግልኝ የሚል ነገር አለ። በተጨማሪ ጊዜውን ያልጠበቀ ወይንም አሁንም እንደምለው አዲስ እናት ሲኮን ብዙ ነገር ያጓጓል እና ልጆች ከጊዜያቸው በፊት እንቅስቃሴ እንዲያረጉ ለምሳሌ ልጅ አልተቀመጠም ቶሎ ልጄ ቶሎ ቆሞ አልሄደም፣ የሚሉ እነዚህን የምናያቸው ተደጋጋሚ የሆኑ ጥያቄዎች ናቸው። ብሌን ወደ አንቺ ልምጣ። እናንተም ጋር እንግዲህ ተመሳሳይ ጥያቄዎች እንደሚያጋጥሟችሁ ይገባኛል፣ እረዳለሁ እና እንደዚህ አይነት ነገሮች ሲመጡ ምን አይነት ምላሾች ነው የሚያገኙት ትያለሽ? ማንንስ ማማከር አለባቸው? አዎ አመሰግናለሁ ኤደን ያው የመጀመሪያ እናት ስትሆኝ ራስሽን የመጠራጠር ነገር አለና ብዙ ጥያቄዎች የሚመጣው በቂ እናት አይደለሁም አልችልም አላቅም የሚሉትን ነገሮች ያው ኢንፎርሜሽን በማቅረብ ነው የኛ ፕላትፎርም ወይም የኛ የፌስቡክ ገጽ የምናግዘው በተቻለ መጠን በውስጥ መስመርን እና ቲናንም ብዙ የሚያወሩን እናቶች አሉ እነሱን እኛ ባለን እውቀት ወይንም ያለንን ምንጮች ሪሶርሶች እና እናመላክታለን ብዙ እናቶችን። ከሱ በተጨማሪም አንዳንዴ ፔጃችን ላይ ካሉ የጤና ባለሙያዎች አስተያየት እንዲሰጡ እናደርጋለን። ከሱ በተጨማሪ ደግሞ አዲስ እናት ሲሆን በድህረ ወሊድ ጭንቀት ውስጥ ስለሚያልፉ ያ ደግሞ በእኛ ማህበረሰብ አንቺ ብዙ ቤተሰብ እያለሽ ጓደኛ እያለሽ ጥሩ ህይወት እያለሽ እንዴት እንደዚህ ታስቢያለሽ ብሎ ከእምነት ጋርና ከአመለካከት ጋር ስለሚያያዝ እሱንም ቅርብ ላለ ሰው ከሚያማክሩ ይልቅ እንደዚህ አይነት ድባቴ ስሜት እየተሰማኝ ነው ብለው በእኛ በፈጠር ነው ደግሞ አኖኒመስ ፖስት ላይ በዛ ላይ ራሳቸው ማንነታቸውን ሳይገልጹ፣ ግን ጥያቄያቸው መልስ እንዲያገኝ እናመቻቻለን ማለት ነው። ከሱ በተጨማሪ ደግሞ እኛም ወጣትናት እንደመሆናችን መጠን እኛ ያለፍንበትን ከራሳችን ልምድ አንጻር በዩትዩብ ገጻችንም በተለያዩ ሁኔታዎች ዋናው ኢንፎርሜሽን አቅም ነው ብለን እናምናለን እና ብዙ እናቶች የሚጎዱት ኢንፎርሜሽን ባለማግኘት ነው እና አሁን ደግሞ ቴክኖሎጂ ጥሩ ነገር ነው እና ብዙ ኢንፎርሜሽን ያገኛሉ። ከዛም በኋላ ተመልሰው መጥተው ለው ያገኙትን ነገር ያካፍላሉ። ያ ደግሞ ለሌላ እናት ብርታትን ያስታጥቃል እና ይመጡና ይናገራሉ። እንደዚህ አይነት ጥያቄ ጠይቄ ተሳክቶልኛል አመሰግናለሁ። ያ ደግሞ አንድ እናት እኔ ብቻ አይደለም በእንደዚህ አይነት ነገር ማልፈው የሚል ስሜት እና የኮንፊደንስ ወይም በራስ የመተማመን ሁኔታ ይፈጥራል ማለት ነው። ሴቶች እዚጋ ቆም ላድርግሽ። ና ጥያቄ የጠየቁ ሰዎች አሉ። አስተያየትም የራሳቸውንም ገጠመኝም የተናገሩ ሰዎች አሉ። እነሱም እዚህ ላይ ላስገባ። አዘጋጅ አንደኛውን መስመር ላይ አድርጎልኛል። ናይት መንግስት እባላለሁ ከአዲስ አበባ። መላልኝ ስወልድ ከሀገር ውጭ ነበርኩኝ ብዙ ቻሌንጆችን አሳልፈናል። እኔ እና ባለቤቴ የመጀመሪያ ነን ፍሬሽመን። በዛ ላይ እኔም በእድሜም በጣም አነስ ስል ነበረ ልጄን ስወልድ እና ብዙ ችግሮችን አይቻለሁ። ሲያቀረሹ፣ ሲያስታውኩ ምን ሆነው ነው የሚለው በተለይ የመጀመሪያ ልጅ ሲሆን የመጀመሪያ ሲሆን ግን ተደጋጋሚ ሲያቀረሹ ታመውብኝ የሆነ ወይ ምናምን ሲያለሽ ሲታጠቡ ደግሞ ከእጄ ሾልከው ይወድቁብኛል። የሚል ስራቸ አንድ ወዳጃችን ነበረች። የቤተሰብ ነው ያው ፋሚሊ ነን። ብዙ ሀገር ነው የነበረች ናት እና ከኔ ቀድማ የእናትነት ልምዱ ነበራት እና በቃ እንደ እናትም እንደታላቅም ታላቅም ሆነ እሷ ናት። ግን ስልካችን በቃ ኤቭሪ ሰከንድ በዩ ምደቡ ላይ የነበረው ለምን ባለቤቴም ከሁለት ከሶስት ቀን በኋላ ወደ ስራ ገባ። እኔ ብቻዬን ቻሌንጅ እንትን የምለው ስታስታውስም ስታቀረሽም እያለቀሰች እምቢም ስትለኝ ወደ እሷ ነው የምደውለው። እያለቀሰች ብኝ ነው እምቢ አለችኝ። ረጅም ሳት አብሬ ሁሉም ማለቅስበት ረጅም ጊዜ እራቶች ነበሩ። የሚገርምሽ ነገር ከበድ ያለ ጊዜ ነበር አሳልፈናል። እና ባለ ጊዜ የመጀመሪያ ነው ለተፈጠረው የቴክኒክ ችግር ይቅርታ እንጠይቃለን። እንግዲህ እንደሰማ ነው ወይዘሮ ሰናይት በተለይም ደግሞ ከሀገር ወጣ ብላ በመውለዷን ብቻዋን በመሆና በጣም ስሜታዊ የሆና ነበር፣ ታለቅስ ነበር። ግን ደግሞ ለምክር ደግሞ የሄደችው ወደ ምታውቃት በቅርቧ ወዳለችው ወዳጇ ነው። እና ቲና ወደ አንቺ ልመለስ። ና ብዙ ጊዜ እናቶች እናንተ ካያችሁት ከልምዳችሁ ማንን ነው የሚያማክሩት? በዋናነት እንደዚህ አይነት ምክሮች ሲፈልጉ ከማጋ ነው የሚወያዩት? እሺ፣ ሄደን እንደዚህ አይነት ነገር ሲፈጠር ብዙ ጊዜ እናቶች አሁንም እንዳልነው በአካባቢያቸው ላይ ካለው ሰው ነው የመጀመሪያ ሰው እርዳታ የሚጠይቁት። ብዙ ጊዜ የሚያደርሱኝ ወይንም አብረውኝ ያሉት እናቴ ነች ወይንም የባለቤቴ ቤተሰቦች ናቸው እህቴ ናት የሚሉ የተለያዩ አይነት ተለያዩ አይነት መንገዶችን እንሰማለን። ስለዚህ በአካባቢያቸው ያሉትን ሰዎች ይጠይቃሉ። በመቀጠል ግን አሁን ቅድም ብንም እንዳለችው ቴክኖሎጂ በጣም የተስፋፋበት ጊዜ ነው እና አሁን ድሮም እጠይቀው አልነበረም አሁን ግን ወደ መጥቼ መጠየቅ ችያለሁኝ የሚሉን ደግሞ በጣም ብዙ እናቶች አሉ። እናቶች ምንጭ ያገኛሉ ብለን ስለዚህ የምናስበው ምንድን ነው አንደኛም ከአካባቢያቸው ነው በቤታቸው አብሮ ካለው ሰው ነው፣ ከወላጆቻቸው ነው፣ ከጓደኞቻቸው እንዲሁም ደግሞ አሁን እንዳልነው ከማህበራዊ ሚዲያዎች ተጨማሪ ምንጮችን ማግኘት ይችላሉ ማለት ነው። እሺ፣ ብሌን ወደ አንቺ ልምጣ ና ምን ያህል እርግጠኛ መሆን ይችላሉ? አሁን እንግዲህ ማህበራዊ ሚዲያ ላይ እናንተ ትንሽ ቆይታችኋል፣ ውይይቶችንም ታዘጋጃላችሁ፣ ዩቱብ ያላችሁ ግን ከማህበራዊ ሚዲያም ይሆን ከጎረቤት የሚያገኟቸው ምክሮች ልጆቻቸውን እንደማይጎደውባቸው፣ ለምሳሌ አሁን አንድ ቅባት ለእኔ ተስማምቶኛል አንቺን ብትቀቢ የሚባሉ ነገሮች እናያለን። ወይ ልጆቻችሁ እንዲ ብታደርጉ የሚሉ ነገሮች ማህበራዊ ላይ እናያለን። እና እነዛ ነገሮች ምን ያህል ተአማኝ ናቸው? ምንጮቻቸውንስ እንዴት መምረጥ አለባቸው ትያለሽ? በተለይ አዲስ እናቶች። አዎ፣ በተቻለ መጠን አሁን እኛ ፔጆች ላይ የሚለጠፉትን እንደ አድሚን ቲም ተወያይተን ነው የሚያልፉት። ይሄ ነገር ቢያልፍ ሪሊ ላይክ ይጠቅማል የሌላውን ሰው የሚል ነው። ከሱ በተጨማሪ ደግሞ ኮመንቶች በጣም ጥሩ ጥሩ ኮመንቶች ይሰጣሉ። በተቻለ መጠን ሜዲካል የሆነ ነገርን አናሳልፍም። ምክንያቱም ትክክል ያልሆነ ኢንፎርሜሽን ማሰራጨት ስለማይገባ ማለት ነው። ከሱ ውጭ ግን ለምሳሌ እንዳልሽው እንዳነሳሹ ልጅ ለአንድ ልጅ ያንቺ ለእኔ ልጅ አንድ ቅባት ከተስማማው ለሌላ ልጅ የሚስማማል ማለት አይደለም። እና በተቻለ መጠን እኔም ቴናም እንጽፋለን አሁን የቅባት ነገር ቢሆን ዝም ብለው ትንሽ ቆዳቸው ላይ እንዲሞክሩ ሌላ ሙሉውን ከመቀባት ይልቅ አለርጂ ሊኖር ስለሚችል፣ ስለ አለርጂ ብዙ አይነት ኢንፎርሜሽኖች ማቅረብ። ከሱ በተጨማሪ ደግሞ በቅርብ ጤና ተቋማት ያሏቸው እናቶች ምንም አይነት ነገር ሲሆን እንደ ኢንፎርሜሽን ይዘው ከመተግበራቸው በፊት ልጃቸው ላይ የጤና ባለሙያዎችን ማማከር የትኛውንም ነገር ልጅ ላይ አምጥቶ አፕላይ ለማድረግ የሚለውን እኛ በኢንፎርሜሽን ነው የምናግዛቸው፣ በብዛት ማለት ነው። ይሄ ደግሞ ያው ፔጃችን ከተለያየ የዓለም ክፍላት ክፍል የተውጣጡ እናቶች ስላሉበት ሁሉም አቀባበሉ የተለያየ ሊሆን ይችላል። ኢትዮጵያ ውስጥ ለምሳሌ ቀጥታ ወደ ጤና ተቋማት ከመሄድ ይልቅ ጎረቤትን የማመን ወይም ጓደኛን የማመን ለእኔ ሊች ሰርቷል ሞክሬ የሚለውን ነገር ቀስ እያለ ትክክል ያልሆነ አመለካከቶችን መሸርሸር ነው የኛ ፔጁ አላማው ወይንም የኛ አላማችን የኔም የቴናም ማለት ነው። በጣም ነው የማመሰግነው። እንግዲህ አሁን ደግሞ ደውለን ያነጋገር ናቸው እና አስተያየቶቻቸውን የተቀበልናቸው ሁለት ደዋዮች አሉ። የእነሱን አስተያየት ደግሞ ስንት እንመለሳለን። ሴሌ ለመታ ይባላል ነው አዲስ አበባ እኔ በሁለት ሰዓት እናቴ አብራይ ነበረች። እናቴ አብራይ ነበረች ብዙውን ነገር እሷ ናት እንትን ስትልኝ የነበረው አይጠባም ነበር በተፈጥሮ የሜጭት ወተት ስላል ነበረም ነው ከተወለደ ጀምሮ የጣሳ ወተት ነው የጠጣው። እና በዛ በዛ እውነትም ቁጠትም ድርቀት ያስቸግረው ነበር። በመዛ እያለች የጤና ለመሀ በመጠኑ ታጠጣው ነበር። ሌሎች ነገሮች ግን እሷ ስለምትንከባከብልኝ ብዙም እኔ ይሄን አልተቸገርኩም። እንለው ነገር አልነበረኝም። ስድስት ወር ሲሆናቸው አስቶቸው ይባላል። ግን አንደኛ እኔ ክፍለ ሀገር ላይ የነበርኩኝ በዛ ሰዓት፣ እሱም በወለደች ሰዓት ክፍለ ሀገር ስለሆነ ብዙም እንትን አልነበረኝም። እዛ የጤና ባለሙያችን ይሄን ያክል ትኩረት አድርገ የነገሩ ነገር አልነበረም። አሁን በጣም ልዩነት ምን ገብረ መድነ ይባላል። ጎንደር የአሁኑ የመጀመሪያ ልጅ ሲወድ ሆስፒታል ላይ ነው የወለድኩት እና ልምድ ነበር የወንድሜ የእህት ልጅ ብዙ ስላሳደት ልምድ ስለነበረኝ ብዙም አልተቸገርኩም። ከእህቴ ባላሸጋለች ከሚል ጊዜ እሷ ጋር ምንት ማደርገው በጣም ሲያቀርሰው፣ አንዴ በደቡብ ማደጅ በጣም እያቀርሰው ቅርሻት ስንት ይበዛበት ነበር። ምንም አይደለም። ስታቀኝ ከቀባ በኋላ እንዴት እንደዚ አስገሱ ምናምን እያልስ ትበለኛለች ለዛንተ የሚያሳደኩ እንግዲህ አስተያየት ሰጪዎቹን እናመሰግናለን። ቲና ሰዓት እያለቀ ሲሆን ስለሆነ ማጠቃለያ አድርገሽ እንድታነሽልኝ ነው የምፈልገው። እንግዲህ እናቶች ወሊድ ሲቃረቡ ወይም ደግሞ ከወለዱ በኋላም ቢሆን ይችላል ማወቅ መረዳት ያለባቸው ነገር ምንድን ነው እሱ ትያለሽ፣ እንዲሁም ደግሞ መረጃዎቻቸውን ከየት እንዲያገኙ ትመክሪያለሽ? እሺ ደን አመሰግናለሁኝ። እና እኔ እናቶች ሊወልዱ ሲቃረቡ በተከታታይ እንግዲህ ለቼክ አፕ እንሄዳለን። ወደ ሆስፒታል፣ ወደ ጤና ባለሙያዎች ጋር እንሄዳለን እና ወደ ጤና ባለሙያ በምንሄድ ሰዓት ላይ ማንሳት ያለብን ነገር ከጤናችን በተጨማሪ ምን ማድረግ አለብን የሚለውን ነገር ማንሳት ግዴታ ይሆንብናል። ላይ ልጅ ትወልድ ያንን ልጅ እንዴት ነው ላጠባው ምችለው፣ እንዴት ነው ፀሐይ ላሞቀው ምችለው የመሳሰል የልጅ አስተዳደግ ነገሮችን ማንሳት እንችላለን። እነዚህን የጤና ባለሙያዎች በደንብ አእምሮአችንን ሳይኮሎጂካሊ ያዘጋጁናል ማለት ነው። ይህንን ሲሆን አንደኛ ከፖስትፓተም ዲፕሬሽን ከሚባለው ድህረ ወሊድ እውቀት ይኖረናል። ሌላው ስለ ልጆች አስተዳደግ ብዙም ላንጨነቅ እንችላለን መሰረታዊ ነገር ስለሚኖረን ምክንያቱም ዳይፐር ከመቀየር ጀምሮ ለአዲስን ለአዲስ ለወለደች እና ከአስጨናቂ ነገር ስለሚሆን ማለት ነው። ሌላው የተለያዩ አይነት ስለ ልጅ አስተዳደግ በባለሙያዎች የተጻፉ መጽሐፎች አሉ። እነዚያን መጽሐፎች ማንበብና መዘጋጀት ዋናው፣ አዲስ እናት ስትሆን እናት እራሷን ማዘጋጀት አለባት። ልክ ለዝግጅቱ ለአራስነት ዝግጅት እንደምንጨነቀው ሁሉ እንዴት አድርጌ የሚመጣውን ልጅ ልቀበል ሳይኮሎጂካል የሚለውን አብረን ማሰብ አለብን። ምክንያቱም እንቅልፍ አለመተኛት አለን። ለዛ ራሳችን ሬዲ ማድረግ አለብን። ልጅ ያለ ቅስ ያንን ህፃን አዲስ ነገር ነው ለእኛ እና ኢሞሽናል ራሱ በቃ ጭንቀት ሊፈጥርብን ይችላል። ያንን ለመቀበል ዝግጁ መሆን አለብን። እነዚህን ነገሮች የምናገኘው እንዳልነው ከጤና ባለሙያዎች ማግኘት እንችላለን ለቼክአፕ በምንሄድ ጊዜ እንዲሁም አሁን እንዳልነው ከእናቶቻችን ከትልልቅ ሰዎች አንዳንድ ጊዜ በህክምና የማይገኙ ነገሮች በልምድ በጣም ብዙ ያሉ ነገሮች አሉ። በልምድ የምንለው ከእናቶቻችን የምናገኘው። ሌላው የምንሰማውን ነገር መምረጥ፣ ሁሉንም ነገር ትክክል ነው ብለን ወይንም ራሳችን ላይ ወይንም ልጆቻችን ላይ አፕላይ ማድረግ የለብንም መተግበር የለብንም። ሰው የምንሰማቸውን ነገሮች መምረጥ ያስፈልጋል። ይህን ለመምረጥ ደግሞ መሰረታዊ ነገር ማንበብ ነው። ሁል ጊዜም እውቀት ሙሉ ያደርጋል። እውቀት ምን ኢንፎርማል ያለ በመደበኛ ወይንም መደበኛ የምናገኘዋል። ስለዚህ እነዚህን አንድ ላይ በምናጣምር ሰዓት አእምሯቸው ሬዲ እየሆነ ይሄዳል ማለት ነው። ሁል ጊዜም አእምሯችንን ሬዲ ማድረግ ግዴታ አስፈላጊና ጠቃሚ ነገር ነው። ጥሩ ነገር ነው ቲና፣ ያነሳሹ። ምክንያቱም እናቶች ብዙ ጊዜ ልጅ ሲወልዱ እህል ይዘጋጃል፣ ልብሶች ይዘጋጃሉ። ግን ደግሞ በስነ ልቡናም መዘጋጀት አለባቸው። አሁን እንደተባለው ከወሊድ በኋላ ድህረ ወሊድ የሚመጡ ጭንቀቶች ሊሆኑ ይችላሉ። ደግሞ ልጆች እንደሰማነው ብዙዎቹን ያስጨነቃቸው ነገር የልጆች ማቀርሸት ወይም ሆድ ቁርጠት የመሳሰሉ ነገሮች አሉ እና ምን ይደረጋል ምን አይደረግም የሚለው ጉዳይ ላይም ደግሞ እውቀት ያስፈልጋል። ብሌን ወደ አንቺ ልምጣ። አሁን በዚህ ጉዳይ ላይ የአንቺ ስ አስተያየት ምን ይመስላል? የአንቺ ምክር ምን ይመስላል? እኔ የምለው ያው እውቀት ነፃ ያወጣል። ስለዚህ እውቀት ደግሞ በተለያየ መንገድ ይገኛል እና ያንን በብርሃት መጠቀም እሱን መተግበር ከምንም በላይ ደስተኛ እናት ደስተኛ ልጆችን ታፈራለች እና እኛ እንደ እንደ አበሻ እናት በጣም ለልጆቻችን የተሰጠንን እና ራሳችንን መንከባከብ በስነ በእውቀትም ራሳችንን መንከባከብ ራሱ አንዱ የወላጅነት ግዴታም ነው። ምክንያቱም እናት ደስተኛ ባለሆነች ቁጥር ትንሽ ነገር ፍረስትሬት ያረጋታል፣ ያበሳጫታል እና በተቻለ መጠን በሃይማኖት እንትን የምንል ከሆነ ሃይማኖት የሚያስደስተን ከሆነ እና ለምሳሌ መዝሙር ኦር ሙዚቃ የሚያስደስተን ከሆነ መንፈሳችን ሊያዲሱ የሚችሉ ነገሮችን ማድረግ እንቅልፍ ሌላ ሰው ጊዜያችንን ኦፈር ሲያደርገን ወይንም የሆነ ሰው እኔ ልጅሽን ሊያዝልሽ ቤተሰብ ጓደኛ ልጅሽን ሊያዝልሽ እረፊ ሲባል እሱን አይነት ነገሮች መጠቀም። ልጅሽ ሲተኛ ተኚ የሚባል አባባሎች አሉ እና አለመተኛት በጣም ሰውን አእምሮ ትክክል እንዳስብ ያደርገዋል። ምክንያቱም በጣም ከባድ ነው። ካለው ብዙ ኢሞሽናል ኦቨርዌልምድ ወይንም ከአቅም በላይ ከማሰብ አንጻር ልጅን እንዴት የምናውቀው እንኳን ይጠፋብናል እና በተቻለ መጠን ራስንም መንከባከብ እሱም አንዱ የእናትነት አካል ነው እና በተለይ ደግሞ ድረ ወይ ወልድ ብዙም ሰው ባያጋጥመው አሚ ሁሉም ሰው ባያጋጥመውም ብዙ ሰው ያጋጥመዋል። ምክንያቱም የሆርሞን ቼንጅ ይኖራል፣ የፊዚካል ቼንጅ ይኖራል፣ የኤንቫይሮንመንት ቼንጅም ይኖራል። እኔ በፈለግኩት ሰዓት ምተኛ ምበላ እኩትንም አደርግ የነበርኩ አንድ አካል ከዛ ሌላ አካል ሲፈጠር ደግሞ በዛ አካል ፕሮግራም ነው የምመራው ብዙ ጊዜ ምክንያቱም ልጅ በየ ሁለት ሰዓቱ መጥባት ሊኖርበት ይችላል። በዳይፐር በየ በተፈለገው ሰዓት ልጅ ባትፈለገው ሰዓት ሊቀየር ይችላል። እነሱ ነገሮች ሁሉ አዲስ ነገር ነው የሚሆነው በሕይወታችን እና ስለዚህ ከሱ ጋር ራሳችንን ለማጣጣም በስነ ልቦናም በእውቀት ራሳችንን ማስታጠቅ አለብን እና ሁሌ ራሳችንን ማስታወስ ያለብን እኔ ደስተኛ ስሆን ልጄን ደስተኛ አደርጋለሁ፣ የሚል አትቲዩድ ይዘን መነሳት አለብን ብዬ አስባለሁ። እሺ እሺ፣ ተወያዮቼ በጣም ነው የማመሰግነው። እንግዲህ በዛሬ በዋናነት በአጽንኦት የተነሱት ባለሙያ ማማከር፣ ወላጆችን ማማከር የሚለው ነው። ባለሙያዎችን በተለይ ጤና ጉዳዮችን በተመለከተ ከልጆች ጤና ከሚቀቧቸው ወይም ወደ ውስጥ ከሚወስዷቸው የህክምና መድኃኒቶችን ባለሙያ እንዲያማክሩ፣ ሌሎች ጉዳዮች ደግሞ ወላጆችን እንዲያማክሩ ተነስቷል። ሁለታችሁንም ቴና ተረፈ እንዲሁም ደግሞ ብሌን ንጉሴ እንግዶች ስለሆናችሁ በጣም አመሰግናለሁ። ደዋዮቻችንንም እናመሰግናለን። ወደ ተከታዩ መሰናዶ ነው የምናልፈው እግዜር በመከታተል ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪ የእሮብ ምሽት መሰናዶ ነው። ከኛ ጋር ስለሆናችሁ እናመሰግናለን። የመጀመሪያው ክፍል እናትነትና ወጣት እናቶችና የሚጠይቋቸው ጥያቄዎች የተሰኘው ውይይታችንን ፈጸምን። አሁን የምናልፈው ወደ ተከታዩ ዘገባ ነው። በነበሩባቸው አካባቢዎች ሆነው የዩኒቨርሲቲ መግቢያ ፈተናዎችን ወስደው ማለፊያ ውጤት ያላመጡ ተማሪዎች እንደገና እንዲፈተኑ ትምህርት ሚኒስቴር ያስተላለፈ ውሳኔ እኛን ያላገናዘበና ፍትሐዊነት የሚጎድለ ነው ሲሉ የኮንሶ ዞንና አማሮ ልዩ ወረዳ ተፈታኝ ተማሪዎች ቅሬታቸውን ገልጸዋል። የክልሉ ትምህርት ቢሮ ደግሞ ዳግም ፈተናው አይመለከታቸውም ብሏል። የትምህርት ሚኒስቴር መልከሻን በመነሳት ከትምህርት ሚኒስቴር መረጃ ላይ በመነሳት አስተያየት ለመውሰድ ሞክረን ነበረ፣ ግን አልተሳካልንም ሲል የሐዋሳው ዘጋቢችን ዮናታን ዘብዲዎስ አስታውቆናል። ተጨማሪ ዘገባ ልኮልናል። በደቡብ ክልል የኮንሶ ዞን የ2013 ዓመተ ምህረት የአስራርቲያ ክፍል ተፈታኝ የነበረው ተማሪ ጌታውን ገረሱ ዞኑ ለተከታታይ ዓመታት በግጭት ውስጥ ማሳለፉና በጸጥታ ችግር ምክንያት ትምህርታቸውን ተረጋግተው መማር አለመቻላቸውን ተናግሯል። ተማሪ ጌታውን የእሱን ጨምሮ የጓደኞቹ ውጤት በዚህ ምክንያት መበላሸቱን ገልጧል። ትምህርት ሚኒስቴር ያሳለፈው ውሳኔ ጥሩ ተግባር ቢሆንም ሁሉም ዜጎች ግን በእኩልነትና በፍትሐውነት መታየት አለባቸው ሲል የተሰማውን ተናግሯል። አሁን ጥያቄያችን በዞናችን ደረጃ አሁን የተፈተኑ ተማሪዎች መደበኛ ስ መቶ አራት ተማሪ ነው። ይህ መደበኛ ደግሞ መቶ አንድ ተማሪ ነበር። ከዞን ሁሉ አንድ ተማሪ ብቻ ነው በጎንዞ መንግሥት መደበኛ ን ያገኙት። በተመሳሳይ የአማሮ ልዩ ወረዳ የዶንሶ ትምህርት ቤት ተማሪና የ2013 ዓ ምት የ12ኛ ክፍል ተፈታኝ እንደነበረ የተናገረው ተማሪ መርከብ አስራት ግጭት ውስጥ ማሳለፋቸውን ገልጠው ውጤቱም እንደተበላሸበት ተናግሯል። ቤተሰቦቻችን ውጭ ነው የሚያዱት፣ በዋናነት ጦርነት ቀጠና ነው የሚያገር፣ በጣም አስጊ ሁኔታ ማለት ነው። ይሄ ደግሞ በደንብም አልተማሩም፣ ሲደመር ትምህርት እንደሚገባ በደንብ አልተከታተልም። አካባቢያቸው እንደሌላው በጦርነትና በጸጥታ ችግር ውስጥ አመቱን ሙሉ እንዳሳለፈ አካባቢ ተጨማሪ እድል አለመሰጥቱ ኢፍታውነትን የሚያሳይ ነው ሲሉ ተናግሯል። ይሄ ሁሉ ችግር እያለ ማንም የሚመለከት የሚሰማ የለም። ስለዚህ ይሄ ፊታዊ እንዴት ሊሆን ይችላል እዚህ ደግሞ ያለው ችግር በጣም አት ነው ቅድም እንዳልኩ ሰው በየቀን ነው የሚሞተው በጣም አስጊ ሁኔታ ላይ ያለው ሌላ የአስርተኛ ክፍል ተፈታኝ ተማሪ ትሁን ታክሱም ቅሬታዋን ገልጻለች ትምህርት ቤት አንድ ሳምንት በተለይ የምማር ቀጣይ ሳምንት የጦርነት ነው እለት እለት በቃ በጣም ያሳዝናል የሚያሳዝን ሁኔታ ነው የኖር ነው በትክክል ትምህርት አልተማር ነው ሰላም የምገኝበት ሰዓት ኛ በስነስርአት ሳንድረበሽ ብለጽፈተን በጣም ደስ ይለናል ከሁሉም አካባቢዎች ቀደም ብሎ በፀጥታ ችግር ምክንያት የተማሪዎች ውጤት እንደሚበላሽ ለፌዴራልና ለክልል መንግስት አሳውቆ የነበረው የኮንሶ ዞን ነበር የሚሉት የኮንሶ ዞን ተወላጅ አቶ ባስሬ ባልቻም የተወሰነ ውሳኔ ግን የቀረበውን ከግምት ውስጥ ያስገባ አልነበረም ብሏል። ኮንሶ ዞን አንዱን እንደ ምሳሌ ባነሳ አንድ የአርፋይዴ ሁለተኛ ደረጃ ትምህርት ቤት አንድም ተማሪ አላለፈም። አንድም ተማሪ ያላለፈበት ምክንያት ሁለት ሺ አስራ ሶስት ላይ ቀላዞ የሚባል ትልቁ ቀበሌያቸው አካባቢ ሙሉ ለሙሉ ከአሌና ከኮንሶ ጋር በነበረው ግጭት ወድሞ አመድ ነው የሆነ እንዳለ ትምህርት ቤቱን ጭምር ነው የተካተለው ማለት። ስለዚህ ትምህርት ቤቱ ከተፈተኑ ተማሪዎች አንድም ተማሪ አላለፈም ወደ ይችላል ዳታውን ስናይ አምና እንኳን ግጭቱን ተቋቁመው ስልሳ ፐርሰንቱ ናቸው ወደ ዩኒቨርሲቲ ማለት ጋ ሁኑ ግን አምስት ነጥብ አምስት ፐርሰንት ተማሪ ነው ያለፈው ወደ ዩኒቨርሲቲ እና ይሄ በኮንሶ ታሪክ ታይቶ የማይታወቅ ለመቀበልም በጣም አስቸጋሪ የሆነ ሁኔታ ነው የነበረው። ሁሉም ወገን ግን በእኩል መታየት አለበት የሚሉት አቶ ባስረም ትምህርት ሚኒስቴር ውሳኔውን እንደገናም እንዲያጤነውም ጠይቋል። የአማሮ ልዩ ወረዳ ግን ከጉጂ ጋር ግጭት ውስጥ ያሉት እነሱ ናቸው በየ ጊዜው ከታጣቂዎች ጋር በተያያዘ ግጭት እዛ አካባቢ አለ ብዙ አመት ያስቆጠረ ና ሰሚ ያጣ እንደ አይነት ሁኔታ ባለበት ለጉጂ ፈቅደሽ የአማሮ መቀልቀል በምንም አይነት መመዝኛ ሚታይ አይደለም እና ኮንሶዞሪም አጠቃላይ ምናልባት በሀገር ሰውስ በግጭት በጣም የተጎዳ እና መንግስትም ትኩረት ያልሰጠ አካባቢ እንደመሆኑ መጠን ኮንሶ ዞን ተማሪዎችን እዛ ውስጥ አለማካተታቸው በጣም የሚያሳዝን ነው። የአማሮ ልዩ ወርዳ ትምህርት ጽህፈት ቤት ኃላፊ አቶ ሳኦል ሽፈራው ጽህፈት ቤቱ ከመጀመሪያ ጀምሮ ጥያቄውን ሲያቀርብ መቆየቱን ገልጿል። ከዚህ በተጨማሪም የተማሪዎችን አበታ ከግምት ውስጥ በማስባት አሁንም ቢሆን እየተከታተለ ነው ሲል ኃላፊው ተናግሯል። ያኔን ፈተና የሚያስፈትነው ከክልል የመጡት ገና ፈተና ፈትነው ይዘው በሚሄዱበት የእኛ ተማሪ ለስድስት ዓመታት አንደኛ በመፈናቀል ሁለተኛ ቤተሰቦቻቸው በዛ መልክ በመኖሩ ግዴታ በልዩነት መታየት አለበት። የምለው ነገር ኮማንድ ፎርስቱ ገምግሞ አሳውቋል። ይሄ ነው የመጀመሪያ። ሁለተኛ በየመድረኩ በተሳ ምክንያት የሚታይ ነገር ካለ የአማረ ጉዳይ በልዩነት ይታያል። የምለው ነገር ስንጨቃጨቅ ቆየንበት ነው። አሁንም አልተውንም። ለትምህርት ሚኒስትርም ለፈተና ኤጀንሲ ሜትር አዘጋጅ ተንሰ እንዳርገናል። በአካልም ለማግኘት እየተንቀሳቀስ ያለነው ነው። የደቡብ ክልል ትምህርት ቢሮ ኃላፊ ዶክተር ዲላ መቶር በበኩላቸው በድጋሚ እንዲፈተኑ ተፈቀደላቸው ከደቡብ ክልል ቅሬታ ያቀረቡ ተማሪዎችን ሳይሆን ከዚህ በፊት ሳይፈተኑ ቀርተው እንደገና የተፈተኑና ማለፊያ ውጤት ያላስመዘገቡ ተማሪዎች ናቸው ብሏል። ኮንሶም በለው ሆሳናም በለው ጉራጌም በለው በወቅቱ ያልተፈተነ አሁን ዲጋና የኔ ውጤት ዝቅተኛ ነው በግጭት ብል ቢሆን ሎጂካል አይሆንም። ኦልሬዲ እነዛ ሰዎች ከሲስቴም ውስጥ የተመዘገቡ ናቸው። ያን እንዲ መሆን ይችሉ ነበር። እኛ አሁን መፈተን አንችልም፣ በግጭት ምክንያት አልተዘጋጀንም፣ ለእኛም እንደ ሌሎቹ ጊዜ ይሰጠን ቢሉ ኖሮ ማድረግ ያልነበረ ያን አልፈለጉም። እነሱ በወቅቱ አሁን የሌላ ውጤት ስለታየና የአምሳ ስምንት ሺህ ተማሪ እንዲስ ስለተባለ የእኛም ግጭት አለ ብለው ነው ጠየቁ እንዴት ይሆናል? ተማሪዎቹ አሁንም ትምህርት ሚኒስቴር ችግራችንን በመረዳት ለሌሎች አካባቢዎች የሰጠውን እድል እንዲሰጠን እንጠይቃለንም ብለዋል። የትምህርት ሚኒስትርን ምላሽ ለማካተት ያደረገው ሙከራ አልተሳካውም። ይሁንና ከዚህ በፊት ግን በጦርነትና በግጭት ውስጥ ሆነው የተፈተኑና ወደ መንግስት ዩኒቨርሲቲዎች መግቢያ ነጥብ ያላመጡ የ12ኛ ክፍል ተማሪዎች ከ2014 ዓመተ ምህረት መደበኛ ተፈታኝ ተማሪዎች ጋር እንደገና እንዲፈተኑ መወሰኑን መዘገባችን ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም ከተከታተሉ ይቆያችሁት። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ መሰናዶ ነው። ዝግጅቶቻችንን አምሃሪክ ዶት ቪኦኤኒውስ ዶት ኮም ላይ ጋቢና ቪኦኤ ስር ታገኛችኋላችሁ። እንዲሁም ፌስቡክ ገጻችን ላይ በamharic ታገኙታላችሁ። ያመለጣችሁንም ዛሬ ልታገኙ ትችላላችሁ። ኢትዮሳት ላይ በሳተላይት ተከታተሉ። የዛሬ ጥንቅሮቻችንን እዚህ ላይ ፈጽመ ሳስተናግዳችሁ አመሽት በምስልና ድምጽ ምህንድስና ንጉሱ ታምሬ ከመላ አሜሪካ ድምጽ ስቱዲዮ ባለሙያዎች ጋር በመሆን እዚህ ላይ ነው እናሰናበታለን። ሰላም ጤና ስጥልኝ። ደህና ደሩ።